ፎሪን ሰርቪስ ኢንስቲትዩት ምሪ ዩኒት ጤናሽ ጥልኝ ጌታዬ ስሜ አበበ ይባላል ጤናሽ ጥልኝ አቶ አበበ ስሜ አለሙ ነው መልካም አቶ አለሙ ምን ላድርግለዎት እንደምመለከተው ዕቃዎችዎ ሁሉ በጣም ውድ ይመስሉኛል። ነገር ግን መጠየቅ አይከፋም። በእውነቱ ውድ አይደሉም። ብዙ ሰዎች ርካሽ ነው እያሉ ጓደኞቻቸውን ወደ እኛ ሱቅ ይልኳቸዋል። ለመሆኑ እርስዎ የሚፈልጉት ምን አይነት ዕቃ ነው? መዘርዘር ለአዲስ ቤት የሚያስፈልጉ ብዙ እቃዎች ለመግዛት ስለምፈልግ በዚህ ወረቀት ላይ ዘርዝሬያቸዋለሁ። እስቲ ራስዎ የሚፈልጉትን ዕቃ ለወቀውና ስለ ዋጋውና ስለ አይነቱን እንነጋገርበታለን። እኔ ራሴ የምፈልገው ከዚህ የሚቀጥሉትን ዕቃዎች ነው። ፍራሽ፣ ትራስ፣ የቤተሰብ አልጋ ከነፍራሹና ከነትራሱ፣ ሁለት ትንንሽ አልጋዎች ከነፍራሻቸውና ከነትራሳቸው፣ አንድ ሰፊ የምግብ ጠረጴዛ ከስድስት ወንበሮች ጋር ፎቴ አራት ፎቴዎች ጌጥ መብራት ጌጥ ያላቸው የጠረጴዛ መብራቶች መልካም መጀመሪያ አልጋዎቹን ላሳይዎት ተለኮሰ መተርኮስ ይተረኩሳል። የስጃራ መተርኮሻ። እሺ፣ እንዲሁም አራት የስጃራ መተርኮሻዎች ያስፈልጉኛል። አዎን፣ ሳያስፈልጎት አይቀሩም። የሆነ ሆኖ በእኔ ሱቅ ውስጥ አይገኙም፣ ነገር ግን እናቶ ከበደ ሱቅ ማግኘት ይቻላል። ፍሎንን ጤናች ጥልኝ ጌታዬ። ስሜ አበበ ይባላል። ጤናች ጥልኛ አቶ አበበ፣ ስሜ አለሙ ነው። መልካም አቶ አለሙ ምን ላድርግለዎት? እንደምመለከተው እቃዎቹ ሁሉ በጣም ውድ ይመስሉኛል፣ ነገር ግን መጠየቅ አይከፋም። በእውነቱ ውድ አይደሉም። ብዙ ሰዎች ርካሽ ነው እያሉ ጓደኞቻቸውን ወደ እኛ ሱቅ ይልኳቸዋል። ለመሆኑ እርሶ የሚፈልጉት ምን አይነት ዕቃ ነው? ለአዲስ ቤት የሚያስፈልጉ ብዙ ዕቃዎች ለመግዛት ስለምፈልግ በዚህ ወረቀት ላይ ዘርዝሬያቸዋለሁ። እስቲ ራስዎ የሚፈልጉትን ዕቃ ለወቀውና ስለ ዋጋውና ስለ ዐይነቱ እንነጋገርበታለን። እኔ ራሴ የምፈልገው ከዚህ የሚቀጥሉትን ዕቃዎች ነው፣ የቤተሰብ አልጋ ከነፍራሹና ከነትራሱ ሁለት ትንንሽ አልጋዎች ከነፍራሻቸው እና ከነትራሳቸው አንድ ሰፊ የምግብ ጠረጴዛ ከስድስት ወንበሮች ጋር አራት ፎቴዎች ጌጥ ያላቸው የጠረጴዛ መብራቶች መልካም መጀመሪያ አልጋዎቹን ላሳየሁት እሺ። እንዲሁም አራት የሲጃራ መተርኮሻዎች ያስፈልጉኛል። አዎን፣ ሳያስፈልግዎት አይቀሩም። የሆነ ሆኖ በእኔ ሱቅ ውስጥ አይገኝም፣ ነገር ግን እናቶ ከበደ ሱቅ ማግኘት ይቻላል። ጤና ይስጥልኝ ጌታዬ፣ ስሜ አበበ ይባላል። ጤና ይስጥልኝ አቶ አበበ፣ ስሜ ዓለሙ ነው። መልካም አቶ ዓለሙ ምን ላድርግለዎት? እንደምመለከተው ዕቃዎች ሁሉ በጣም ውድ ይመስሉኛል፣ ነገር ግን መጠየቅ አይከፋም። በእውነቱ ውድ አይደሉም። ብዙ ሰዎች ርካሽ ነው እያሉ ጓደኞቻቸውን ወደ እኛ ሱቅ ይልኳቸዋል። ለመሆኑ እርስዎ የሚፈልጉት ምን ዐይነት ዕቃ ነው? ለአዲስ ቤት የሚያስፈልጉ ብዙ ዕቃዎች ለመግዛት ስለምፈልግ በዚህ ወረቀት ላይ ዘርዝሬያቸዋለሁ። እስቲ ራስዎ የሚፈልጉትን ዕቃ ለወቀውና ስለ ዋጋውና ስለ ዐይነቱ እንነጋገርበታለን። እኔ ራሴ የምፈልገው ከዚህ የሚቀጥሉትን ዕቃዎች ነው፦ የቤተሰብ አልጋ ከነፍራሹና ከነትራሱ፣ ሁለት ትንሽ አልጋዎች ከነፍራሻቸውና ከነትራሳቸው አንድ ሰፊ የምግብ ጠረጴዛ ከስድስት ወንበሮች ጋር፣ አራት ፎቴዎች፣ ጌጥ ያላቸው የጠረጴዛ መብራቶች። መልካም። መጀመሪያ አልጋዎቹን ላሳየወት። እሺ። እንዲሁም አራት የሲጋራ መተርኮሻዎች ያስፈልጉኛል። አዎን፣ ሳያስፈልግዎት አይቀሩም። የሆነው ሆኖ እኔ ሱቅ ውስጥ አይገኝም፣ ነገር ግን እናቶ ከበደ ሱቅ ማግኘት ይቻላል። ወደ አዲስ አበባ ከመሄዳችን በፊት ለማን የምናገኘው ይመስልሃል? ምናልባት ሳታገኙት አትቀሩም። እዚህ ከተማ ውስጥ ወባ ያለ ይመስልሃል? አዎ፣ ሳይኖር አይቀርም። አባትህ ለትምህርት ቤቱ እርዳታ ለመስጠት ቆረጡ። አዎን፣ ሳይቆርጡ አልቀሩም። ዕቃውን ከመኪና ላይ አወረዱት። ሳያወርዱት አልቀሩም። እናቱን ለማየት እመጣለሁ ብሎ ሳይመጣ ቀረ። የለም፣ አልመጣም። እንመጣለን ካሉ ሳይመጡ ይቀራሉ። ከአንድ ሰዓት በኋላ ሳይመጡ አይቀሩም። በዚህ ዓመት ልጅህ መታ ሳትጠይቅህ ትቀራለች። ምናልባት ሳትጠይቀኝ አትቀርም። አልማዝ ወንድሟን ሳትጠይቅ ቀረች። የጠየቀች አይመስለኝም። አሜሪካ ውስጥ ቤት ውድ ነው? አዎ፣ ውድ ሳይሆን አይቀርም። ወንድምህ ቤት ውስጥ ነው? አዎ፣ ሳይሆን አይቀርም። ውሻውን ሐኪም ቤት ወሰዳችሁት? አልማዝ ሳትወስደው አልቀረችም። ያቺ ሴት ሁል ጊዜ የቤታችሁ ትመጣለች። አንድ ሁለት ጊዜ ሳትመጣ አልቀረችም። አሜሪካዊው ሰውዬ ከሐኪም ቤት መጥቶ ነበር ትናንት ከሰዓት በፊት ሳይመጣ አልቀረም። አስተማሪህ ምን ዓይነት መጠጥ ይጠጣል? ጠጅ ሳይጠጣ አይቀርም። መኪናዬ የት እንደሆነች ታውቃለህ? ባቡር ጣቢያ ሳትሆን አትቀርም። ፈረሱ ለምን ወደ ወንዝ ሄደ? ውሃ ሳይጠማው አልቀረም። እርሳስና ወረቀት በምን ገዛ? ገንዘብ ሳያገኝ አልቀረም። እናታቸውን ለማየት ልጆቹ እንዴት ሄዱ? ከአባታቸው መኪና ሳይወስዱ አልቀሩም። እህትህ ለምን የኔን መጽሐፍ ወሰደች? ሳትሳሳት አልቀረችም። ለአንድ ዓመት ወደ ኢትዮጵያ መሄድ እና ማስተማር ትፈልጋለች? አዎ ሳትፈልግ አትቀርም። የዚህ ሰው ሥራ ምንድን ነው? መሐንዲስነት ሳይሆን አይቀርም። እቤት ውስጥ ያለው ሰውዬ ማን ነው? ተጋባጅ ሳይሆን አይቀርም። የውጭ ጉዳይ ሚኒስቴሩ የሰጧቸውን ገንዘብን አደረጉት? ሳይከፋፈሉት አልቀሩም። የእኛ ትምህርት ቤት ተማሪዎች የት ሄዱ? ሲኒማ ቤት ሳይሄዱ አይቀሩም። የገዛቻት መኪና ቀለም ምን አይነት ነው? ሰማያዊ ሳይሆን አይቀርም። ወደ ቤተ ክርስቲያን በስንት ሰዓት ይሄዳሉ? በአራት ሰዓት ሳይሆን አይቀርም። ዕቃውን ቤት ውስጥ ማን አገባው? ሰራተኞች ሳይሆኑ አይቀሩም። ለሴትዮዋ የሰጧት ምንድን ነው? የአስር ብር ምንዛሪ ሳይሆን አይቀርም። ድርሰት ዓይኔን ስላመመኝ ወደ ሐኪም ሄድኩ። ትምህርት ብዙ ጥቅም አለው። የተማሪዎቹን ስም ዝርዝር ስጠኝ። አንድ ቀን አበበ በሱቅ ውስጥ ሳለ አለሙ መጣና ራሱን ካበበ ጋር አስተዋወቀ። አለሙ አዲስ ቤት ስለገዛ ቤቱን በልዩ ልዩ የቤት ዕቃዎች ሊያጌጠው ፈለገ። የቤት ዕቃዎች ብዙ ጊዜ በጣም ውድ ናቸው፣ ግን ለአይን ስለሚያስደስቱና ብዙ ጥቅም ስለሚሰጡ አለሙ ለመግዛት ቈረጠ። ወደ ሱቅ እንደገባ ለሱቁ ባለቤት ለአቶ አበበ የሚፈልጋቸውን የዕቃዎች ዝርዝር አሳየው። የዕቃዎቹም ዝርዝር ፍራሽ፣ ትራስ የቤተሰብ አልጋ፣ ትንንሽ አልጋዎች፣ የምግብ ጠረጴዛ፣ ስድስት ወንበሮች፣ አራት ፎቴዎችና ጌጥ ያላቸው የጠረጴዛ መብራቶች ነበሩ። አቶ ዓለሙ ዕቃዎቹን አንድ በአንድ ከተመለከተ በኋላ በሌላ ቀን መጥቶ የቤት ዕቃዎቹን ለመግዛት ተስማምቶ ወደ ቤት ተመለሰ። ጥያቄዎች፣ አበበየት ነበር ዓለሙ የት ሄደ? ዓለሙ ለምን የቤት ዕቃ ለመግዛት ፈለገ? የቤት ዕቃዎች ውድ ናቸው? የቤት ዕቃዎች የሚሰጡት ጥቅም ምንድን ነው? አቶ ዓለሙ ለአቶ አበበ ምን አሳየው? የዕቃዎቹን ዝርዝር ጻፍ። አቶ ዓለሙ ዕቃዎቹን ሳይገዛ ለምን ተመለሰ? ምን አይነት የቤት ዕቃዎች መግዛት ይፈልጋሉ? ምን አይነት የቤት ዕቃዎች እንዲኖሩ ትፈልጋለህ? This is the end of unit 33.